በጎርጎሮሳዊው 1979 ዓ ም መስከረም 20 ቀን ነበር ሆዜ ኤድዋርዶ ዶሻንቶስ አንጎላ ከቅኝ ተገዥነት ነጻ ከሆነች በኋላ የመጀመሪያው የሀገሪቱ ፕሬዝደንት የነበሩት አጉስቲኖ ኔቶ ሲሞቱ በእግራቸው የተተኩት። ያኔ የሶቪየት ወዳጅ የነበረው የዶሳንቶሽ ፓርቲ የሕዝቦች ንቅናቄ ለአንጎላ ነጻነት በምህጻሩ ኤምፔሌ ከምዕራባውያን ወዳጁ ብሔራዊ አንድነት ለአንጎላ አጠቃላይ ነጻነት በምህጻሩ ዩኒታና ከአንጎላ ነጻነት ብሔራዊ ግንባር ጋር የእርስ በርስ ጦርነት ውስጥ ገብቶ ነበር። በወቅቱ የደቡብ አፍሪካው አፓርታይድ ዩኒታን ሲደግፍ የኩባ ኃይሎች ደግሞ ከኤምፒኤልኤ ጎን ቆመዋል። በጎርጎሮሳዊ 1991 ዶሻንቶሽ እና የዩኒታው መሪ ዮናስ ሳቪምቢ የሰላም ስምምነት አደረጉ። በቀጣዩ ዓመትም ለመጀመሪያ ጊዜ በተካሄደው ዴሞክራሲያዊ ምርጫ ኤምፒኤልኤ አሸነፈ። ዩኒታ ውጤቱን አልቀበልም በማለቱ ዳግም የእርስ በርስ ውጊያ ውስጥ ገቡ። በ1994 ድጋሚ የሰላሙ ውል ተፈራረሙ። በስምምነቱ መሰረትም የዩኒታ መሪዎች የተካተቱበት የአንድነት መንግስት ተቋቋመ። ብዙም ሳይቆይ በቀጣዩ ዓመት ዳግም የእርስ በርስ ጦርነቱ አገረሸ። በጎርጎሮሳዊ 2002 ዓ ም የዩኒታ መሪ ሳቢምቢ ተገደሉ። በአንጎላ ጦርና በዩኒታ መካከልም የእርስ በርስ ጦርነቱን ያከተመ የተኩስ አቁም ተደረሰ። የ27 ዓመቱ ጦርነትም በትንሹ 500,000 ዜጎችን መፍጀቱ ተመዝግቧል። በኋላም የዛሬ 9 ዓመት በተካሄደ ምርጫ ኤምፒኤልኤ በከፍተኛ ድምፅ አሸንፎ ስልጣኑን አደላደለ። ቀጥሎም ከአራት አመታት በኋላ 71 ነጥብ 8 በመቶ የሚሆነውን የህዝቡን ድምፅ አገኘ። ዶሳንቶሽም በተረጋጋችው ሀገር ይፋዊ ስልጣናቸውን በቃለ መሀል ላይ ያዙ። ህዝቡ ዴሞክራሲና ሀሳብን የመግለጽ ነጻነት እንዲሁም የተሻለ የኑሮ ሁኔታን በመጠየቅ ተቃውሞ ለማሰማት አደባባይ ሲወጣ በዶ ሳንቶሽ አገዛዝ ስር ሀይል የተቀላቀለ የፖሊስ ምላሽ ሲያስተናግደው ቆይቷል። ባለፈው ጥር ወር ማለቂያ ገደማ ዶሳንቶሽ ዛሬ በሚካሄደው ምርጫ ለውድድር እንደማይቀርቡ ይፋ አደረጉ። በእግራቸው እንዲተኩም ቀኝ እጃቸው የሆኑትን የሀገሪቱን የመከላከያ ሚኒስትር ዦ ሎሬንሶን በእጩነት አቀረቡ። ባለፈው ቅዳሜ ፓርቲያቸው ባካሄደው የምርጫ ቅስቀሳ ላይ ለመጀመሪያ ጊዜ በመገኘትም ነባሩ የፓርቲያቸውን መፈክር አንጎላን እንወዳለን፣ ትግሉ ይቀጥላል አሉታ ኮንቲኑዋን አስተጋቡ። ፓርቲያቸው ኤምፔሌ በዛሬው ምርጫ ማሸነፉን አይጠራጠሩም። የአብዛኞቹ አንጎላውያን ግምትም ከሳቸው የሚቃረን አይነት አይደለም። የ35 ዓመቱ የሂፕሆፕ ሙዚቃ ተጫዋች ሉዋቲ ቢራዩ አንጎላ ውስጥ ምርጫ ማለት ያረጀውን ፊልም ዳግም ለእይታ ማቅረብ እንደማለት ነው ይላል። በተቃራኒው ግን ወጣቱ ትውልድ ለውጥ ይፈልጋል። በመንግስት አስተዳደር ውስጥ የሚሳተፍ አዲስ ኃይል ለማየትም ይመኛል። ሙዚቀኛው ላለፉት በርካታ ዓመታት ከዶሳንቶች መንግስት ጋር ከሚፋለሙ ጥቂት የመብት ተሟጋቾች አንዱ ነው። በዚህም ምክንያት በተደጋጋሚ ታስሯል። አሁንም ግን ትችትና ተቃውሞውን አላቆምም። በ2017 ያንኑ በ2012 ያየነውን ፊልም ነው በድጋሚ የምናየው። እዚህ የሚደረገውን ለተመለከተም አሳፋሪ ነው። የተዛቡና ምራጮች ድምጻቸውን ለመስጠት እንዳይችሉ የሚደረግ ነገር እናያለን። አብዛኞቹ መራጮች የመምረጥ መብታቸውን መጠቀም አይችሉም። ለምሳሌ ድምፅ የሚሰጥበት ስፍራ ከመኖሪያ ቦታቸው በጣም የራቀ ነው። የአንዳንዶቹም በሌላ ክፍለ ሀገር ነው። ልክ በ2012 ከሆነው ጋር ተመሳሳይ ነው። ባለፉት አራት ሳምንታት በተካሄደው የምርጫ ቅስቀሳ ኤምፔኤልኤ ከፍተኛ ተጽዕኖ ማድረጉ ታይቷል። የቀረበው የምርጫ ካርድ መጠንም ሲታይ ለፉክክር የቀረቡት አምስት ተቃዋሚ ፓርቲዎች ከገዢው ፓርቲ ጥግ ሊደርሱ እንዳይችሉ የሚያደርግ መሆኑን የሚነገረው የምርጫ ኮሚሽኑ አወቃቀርም ሌላው የተቃዋሚ ፓርቲዎቹን ጥርጣሬ ከፍ ያደረገ ነው። ከኮሚሽኑ 17 አባላት አስሩ በገዢው ፓርቲ የተሰየሙ ናቸው። ሀገሪቱ አሁን የምትገኝበትን ሁኔታ ለማወቅ ሉዋንዳን መመልከቱ ይበቃል። የኢኮኖሚ ሁኔታ አደጋ ላይ ወድቋል። የስራ አጡ ቁጥርም እጅግ ከፍ ብሏል። በዓለም ገበያ የነዳጅ ዘይት ዋጋው መውደቅ የሀገሪቱን ቀዳዳ መድፈን የማይችል በጀት አስከትሏል። እናም ህዝብ ለውጥ ይፈልጋል። በየመንገዱ ሰዎችን ስናነጋገር ለውጥ ለማየት መፈለጋቸውን አስተውለ። ይህ ደግሞ በዲሞክራሲያዊ ስርዓት የሚጠበቅ ነው። ነገር ግን በመገናኛ ብዙሃን የምንሰማው ለአንድ ፓርቲ ብቻ የቆመ ምህረት የለሽ ፕሮፓጋንዳ ነው። ፍትሃዊ ምርጫ እንደሌለ ያመለክታል። ህዝቡ ለውጥ መፈለጉ እውነት ነው። ሆኖም ግን በመጨረሻ በሚገርም ሁኔታ ኤምፒኤልኤ አብላጫውን ድምፅ ማግኘቱን እናያለን።